ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይልሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ታህሳስ 17 2009 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሽታችኋል። የምናስተናግዳችሁ ቆንጅታይና ጤና ይስጥልን። እኔም ሶሎሞን አባተ ነን። ኢትዮጵያ ወደ አዲሱ የፈረንጆች ዓመት የምትሸጋግረው ኤልኒኞ ያስከተለውን ድርቅ ተቋቁማ ባለፈችበትና በሀገሪቱ የተፈጠረው ሁከት በተረጋጋበት ሰዓት መሆኑን የመንግስት ኮሚኒኬሽንስ ጉዳዮች አመለከተ። ከምንታወቅበት ገጽታም ጋር በተገናኘ ወደ 12 ሚሊዮን የሚሆን ህዝብ በአብዛኛው በራስ አቅም መንግስትና ህዝብ ተቀናጅተው ይህንን ጭምር መቋቋም የቻሉበትና የአንድም ሰው ህይወት እንዳያልፍ የሆነበት ሁኔታ ነው ያለው። ከዛም ውስጥ ወጥተን ነው በዚህ ዓመት ወደ 115 አካባቢ የሚጠበቅ እድገት ይኖራል ተብሎ ነው የሚጠበቀው። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ቃል አቀባይ አቶ መሐመድ ሰኢድ ናቸው የሰማችኋቸው። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ብርሃን ኃይሉ ፕሮግራማችንን ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናቀርባለን። የሶማሊያ ፓርላማ አዳዲስ እንደራሴዎች ዛሬ ቃለ መሐላ ፈጽመዋል። የፕሬዝደንታዊ ምርጫው ጊዜ ግን ለአራተኛ ጊዜ ተራዝመዋል። ምናልባት በመጪው የአውሮፓ ዓመት መጀመሪያ ላይ ሳይካሄድ አይቀርም ተብሏል። መሐመድ ዩሱፍ ከናይሮቢ የላከው ዘገባ አለ። አበባየሁ ገበያው ታቀርበዋለች። ዛሬ ቃለ መሐላ የፈጸሙት 281 የፓርላማው የሕግ መወሰኛና የሕግ መምሪያ አባላት የሆኑት እንደራሴዎች ናቸው። ይህ ዛሬ ወደ ስራ የገባው የሕዝብ ሸንጎ ካለፈው የተሻለ ነው ብለው እንደሚያስቡ የአካባቢ ጉዳዮች ተንታኝ የሆኑት አብዲ ውሀብ ሼህ አብዲሰመድ ተናግረዋል። ቱደይ ኢቨንትስ የዛሬው ክንዋኔ በትክክለኛው አቅጣጫ የተንቀሳቀሱበት አንድ እርምጃ ነው። ሶማሊያ ወደ አዲስ ዘመን ወደ አዲስ ምዕራፍ እያመራች ነው። ከዛሬዎቹ እንደራሴዎች 45 ከመቶ የሚሆኑት ነባር የፓርላማ አባላት ናቸው። 55 ከመቶ የሚሆኑት ደግሞ አዳዲስ፣ ወጣት፣ ንቁና የተማሩ ሰዎች ናቸው። ከነዚህ ከአዳዲሶቹ መካከል ደግሞ ከሌላው ጊዜ በተለየ ሁኔታ ጥሩ ቁጥር ያላቸው ሴቶች ይገኛሉ። ሶማሊያ ባሉባት የጸጥታ ችግሮች ምክንያት ቀጥተኛ ምርጫ በመላ ሀገሪቱ ሊካሄድ እንደማይችል ተገልጿል። በዛ ላይ የቁሳቁስና ሎጂስቲክ ችግሮችም እንዳሉ ነው የሚነገረው። በመሆኑም የሕግ መምሪያውም የሕግ መወሰኛውም አባላት የተመረጡት በጎሳዎች መሪዎችና በክልል ወኪሎች ነው። የሀገሪቱ ፕሬዝዳንት ምርጫ የሚከናወነውም በፓርላማው እንደሚሆን ታውቋል። ተቺዎች ግን የአሁኑ ምርጫ ድምፅ የተሸጠበትና የተገዛበት በሁከትና በማዋከብ የታጀበ እንደሆነ እየተናገሩ ነው። በእነዚህ በተጠቀሱት የምርጫ ሂደት ችግሮች በተባሉ ምክንያቶችም የአምስት የህዝብ ተወካዮችን ቦታዎች ለመሙላት የድምፅ አሰጣጡን በድጋሚ ለማካሄድ መወሰኑን የምርጫ ኮሚሽኑ አስታውቋል። ምንም እንኳን ኮሚሽኑ ድጋሚ ምርጫውን ለማድረግ ቀደም ሲል አቅዶ የነበረው በ24 የምርጫ ወረዳዎች ላይ የነበረ ቢሆንም ዘግይቶ ግን ወደ አምስት መውረዱ ተገልጿል። የጎሳዎች መሪዎች በእጩዎች ላይ ውሳኔ ባለማድረሳቸው ምክንያት ባዶ እንደሆኑ እንደሚቆዩ ታውቋል የእንደራሴነቱን ቦታ ለማግኘት ከአምስት ሺ እስከ ሰላሳ ሺ ዶላር የከፈሉ ሰዎች መኖራቸውን የሶማሊያ ኦዲተር ጀኔራል ሰሞኑን ለቪኦኤ ገልጸው ነበር ዛሬ ፓርላማው ቃለ መሀላ ፈጽሞ ወደ ሥራ መግባቱን ፈጥነው ካወደሱት መካከል የተባበሩት መንግስታት ድርጅት የአፍሪካ ህብረት የአውሮፓ ህብረት የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ እንግሊዝና ዩናይትድ ስቴትስ ይገኙበታል። ሁኔታውን ወደፊት የገፋ እርምጃ ነው ሲሉ ቢያሞካሹትም በመጨረሻ ሰዓት ላይ 18 መቀመጫዎች በህግ መወሰኛ ምክር ቤቱ ውስጥ እንዲጨመሩ መወሰኑ ያሳሰበው መሆኑን ዓለም አቀፍ ማህበረሰብ አመልክቷል። የተጨማሪዎቹ መቀመጫዎች ጉዳይ የሱማሌ ብሔራዊ አመራር መድረክ ይፋ ያደረገው የከትናንት በስቲያ ቅዳሜ ሲሆን፣ ይህ እርምጃ ደግሞ የሴናተሮች ቁጥር 54 ብቻ እንዲሆን የተቀመጠውን ህገ መንግስታዊ ድንጋጌ ይቃረናል ተብሏል። ከዚያው ከሶማሊያ በደረሰን የተያያዘ ዜና አልሻባብ ከብታችንን እየዘረፈ እያሰቃየን ነው ሲሉ የሶማሊያ ገበሬዎች አማረሩ። አልሻባብ የተወሰኑ ጎሳዎችን ኢላማ አድርጎ በተቀነባበረ መንገድ ከብቶቻቸውን እየዘረፈ ነው ሲሉ የጁባላንድና የጋልሙዱድ ክፍለ ግዛቶች አርቢዎች ተናግረዋል። የአልሻባብ ተዋጊዎች በያዟቸው አካባቢዎች አስተዳደራችንን ይቃወማሉ የሚሏቸውን ጎሳዎች ለማደህየት ተነስተዋል ሲሉ ገበሬዎቹ ወንጅለዋል። ከኪስማዩ በስተምዕራብ ባሉ ገጠር አካባቢዎች ከብት አርቢዎች አልሻባብ እንዳይዘርፋቸው እየተከላከሉ መሆኑን እና ውጊያው ለሁለተኛ ሳምንት መቀጠሉን ለማወቅ ተችሏል። ካለፈው ሳምንት ጀምሮ ከሀያ የሚበልጡ ሰዎች መገደላቸውን ባለስልጣናት ገልጸዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እስራኤል ዩናይትድ ስቴትስን የሰፈራ ግንባታውን እንድታቆም የጸጥታ ምክር ቤት ያሳለፈባትን ውሳኔ በመሻር ድምጿ ባለመጣሏ አሁንም በከባድ ሂስ መጥረቧን ቀጥላለች። ባለፈው ሳምንት ምክር ቤቱ ባሳለፈው ውሳኔ የኦባማ አስተዳደር በአገሬ ላይ አብሯል ሲሉ በዋሽንግተን የእስራኤል አምባሳደር ሮን ደርመር ወንጅለዋል። በጣም አስከፊው ነገር በህብረት የተፈጸመው ተግባር መሪዋ ዩናይትድ ስቴትስ መሆኗ ነው። በጣም የሚያሳዝን እና አሳፋሪ ድርጊት ነው ሲሉ የእስራኤሉ ዲፕሎማት ለሲኤንኤን በሰጡት ቃለ መጠይቅ ወቅሰዋል። መንግስታቸው ዩናይትድ ስቴትስ ስለፈጸመችው ተግባር ግልጽ ማስረጃ አለው ያሉት አምባሳደሩ ለሚቀጥለው የዶናልድ ትራምፕ አስተዳደር ይህንኑ ለማሳወቅ ፈቃደኞች ነን፣ እነሱ ደግሞ ፍላጎታቸው ከሆነ ህዝባቸውን ማሳወቅ ይችላሉ ሲሉ አክለዋል። እስራኤል ምስራቅ ኢየሩሳሌምን ጨምሮ በያዘቻቸው የፍልስጤም ግዛቶች የሰፈራ ግንባታዎቿን በሙሉ በአስቸኳይ እንድታቆም የሚጠይቀውን ውሳኔ የተባበሩት መንግስታት የጸጥታ ጥበቃው ምክር ቤት ያሳለፈው አርብ እለት ነው። በምክር ቤቱ ውሳኔ የመሻር ድምጽ ያላት ዩናይትድ ስቴትስ ድምጿን በማቀቧ ውሳኔው እንዲያልፍ አስችላለች። እንደ አውሮፓውያን አቆጣጠር ከ1979 ዓ ም ወዲህ እስራኤልን በሰፈራ ግንባታ ፖሊሲዎቿ ጉዳይ የሚያወግዝ ውሳኔ ሲተላለፍ ይህ የመጀመሪያ ነው። ከትናንት በስቲያ እሁድ ጥቁር ባህር ውስጥ የተከሰከሰውን የወታደራዊ መንገደኛ አይሮፕላን የበረራ መረጃ መዝጋቢ ጥቁር ሳጥን ማግኘታቸውን ዛሬ የሩሲያ መከላከያ ሚኒስቴር ባለስልጣናት አስታወቁም። የአደጋው ምክንያት ምን እንደሆነ ለማጣራት የተጀመረው ምርመራ ቀጥሏል። በፍለጋ ሰራተኞች የተገኘው የበረራ ታሪክ መዝጋቢ ለምርመራ ወደ ሞስኮ እንደሚላክ የሩሲያ የዜና አውታሮች ገልጸዋል። አይሮፕላኑ የተከሰከሰው በሽብር ጥቃት አይደለም የሚል ድምዳሜ ላይ አለመደረሱን የተናገሩት የሩሲያ ባለስልጣናት ሆኖም ያም እንደማይመስል ነው የሚገልጹት። ዘጠና ሁለቱም የአይሮፕላኑ ተሳታፍ ተሳፋሪዎች አልቀዋል። እስካሁን አስራ ሁለት አስከሬኖችና ብዛት ያላቸው ቁርጥራጭ የሰውነት ክፍሎች መገኘታቸውን የሩሲያ የመከላከያ ሚኒስቴር አክሎ አስታውቋል። የጃፓኑ ጠቅላይ ሚኒስትር ሺንዞ አቤ ዛሬ ማክሰኞ ከዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ጋር በፐርል ሃርበር የአውሮፓውያን አቆጣጠር በ1941 በጃፓን ጥቃት የተገደሉት 2400 ሰዎች መታሰቢያ ላይ ይገናኛሉ። ትናንት ጠቅላይ ሚኒስትሩ በበርካታ የመታሰቢያ ሀውልቶች ጉንጉን አበባዎች አኑረዋል። ሚስትር አቤ መታሰቢያ ሀውልቱን የሚጎበኙ የመጀመሪያ የጃፓን ጠቅላይ ሚኒስትር ናቸው። ሆኖም የጉብኝታቸው ዓላማ በሁለተኛው የዓለም ጦርነት ወቅት ዩናይትድ ስቴትስ ላይ ስለደረሰው ጥቃት ይቅርታል መጠየቅ ሳይሆን ከዚያ ጊዜ ወዲህ የሁለቱ ሀገሮች ግንኙነት ምን ያህል እንደተራመደ ለማሳየት መሆኑን ጽህፈት ቤታቸው አስቀድሞ ግልጽ አድርጓል። ከጃፓን ከመነሳታቸው አስቀድሞ ለጋዜጠኞች በሰጡት ቃል የጦርነት አበሳን ፈጽሞ መድገም የለብንም ያሉት ጠቅላይ ሚኒስትሩ ከፕሬዝደንት ባራክ ኦባማ ጋር ሆኜ ይህንን ቃል ለመግባትና የእርቀ ሰላምን ፋይዳ በዓለም ፊት ለመናገር እፈልጋለሁ ብለዋል። ደቡብ ኮሪያ ውስጥ ከስልጣናቸው የተነሱት ፕሬዚደንት ፓርክ ጎንሂ በተጠመዱበት በሙስና ቅሌት ሳቢያ የሀገሪቱ ምክር ቤት 29 አባላት ከገዢው ሴኑሪ ፓርቲ ተገንጥለው አንጃ አቋቁመዋል። እንደራሴዎቹ አዲሱ ወግ አጥባቂ የለውጥ ፓርቲ ብለው የጠሩትን ፓርቲያቸውን የፊታችን ጥር አጋማሽ አካባቢ ይፋ ያደርጋሉ ተብሏል። አዲሱ ፓርቲ ከሚቀጥለው ፕሬዚደንታዊ ምርጫ አስቀድሞ በገዢው ፓርቲ የተወከሉ ወግ አጥባቂ መራጮችን ድጋፍ እናሰባስባለን ብሎ ተስፋ አድርጓል። አዲሱ ፓርቲ ስራቸውን አጠናቀው የሚሰናበቱትን የተባበሩት መንግስታት ድርጅት ዋና ጸሐፊ ባን ኪሙንን ፕሬዚደንታዊ እጩ እንዲሆኑ ለማግባባት ሳይሞክር እንደማይቀር ተወርቷል። ሚስተር ባን ፕሬዚደንትነቱን ይፈልጉ አይፈልጉ እንደሆነ የተናገሩት ነገር የለም። በቅርቡ ለቪኦኤ በሰጡት ቃል ማናቸውንም ውሳኔ የማደርገው የዋና ጸሐፊነት የሥራ ዘመኔን ካጠናቀቅኩ በኋላ ነው ብለው ነበር። የዜናው ሰዓት አበቃ። አድማጮች ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 በ15690 በ15700 እና በ15785 ኪሄርት በ22 ሜትር ባንድ ደግሞ በ13615 በ13775 እና በ13860 ኪሄርት እንዲሁም በ25 ሜትር ባንድ በ11720 በ11835 በ12040 በ12110 እና በ12140 ኪሎ ሄርትስ ደግሞም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ፕሮግራማችን ነው። ይህንን አደጋ ለመቋቋም ከውጭ የተደረገውን እርዳታ እንኳን ስታይ ትልቁ ለጋሽ ሀገር አሜሪካ በዚህ በፈረንጆች ዓመት ውስጥ ወደ ስምንት መቶ ሀያ አምስት ሚሊዮን ዶላር ለኢትዮጵያ ለግሳለች። ከስፋ ቀጥሎ የአውሮፓ ህብረት ወደ ሁለት መቶ ሀያ ሚሊዮን ብር ለግሷል። የእንግሊዝ መንግስት ወደ መቶ አስር ሚሊዮን ብር ለግሷል። ይህንን ቁጥር ስትደምሪው ኢትዮጵያ የረሀብ ችግሯን ለመቋቋም ወደ አንድ ቢሊዮን ሁለት መቶ ሚሊዮን ገደማ ዶላር እርዳታ አግኝታለች እና አገሩ ምን ያህል ሰቆቃ እና ስቂያ ውስጥ እንዳለ ያሳይሻል። ዶክተር ጸጋዬ ደረሰ ይባላሉ። ያለፈውን የአውሮፓ ዓመት የኢትዮጵያ ሁኔታ ከገመገሙበት ዘገባ የተቀነጨበ ነው የሰማችሁት። ዝርዝሩን በሁለተኛው አጋማሽ ይዘናል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የምሽቱ አብይ ርዕስ ኢትዮጵያ ወደ አዲሱ የአውሮፓ 2017 ዓመት የምትሸጋገረው ኤልኒኞ ያስከተለውን ድርቅ ተቋቁማ ባለፈችበትና በሀገሪቱ የተፈጠረው ሁከት በተረጋጋበት ሰዓት መሆኑን የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ቃል አቀባይ ለቪኦኤ ተናግረዋል። መንግስት ህብረተሰቡንም ጭምር ያሳተፈ የተሃድሶ እንቅስቃሴ እያካሄደ መሆኑንም ቃል አቀባዩ አቶ መሐመድ ሰኢድ ገልጸዋል። በመንግስት ኮሚዩኒኬሽንስ ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር የሆኑትን አቶ መሐመድ ሰኢድን ያነጋግራቸው እስክንድር ፍሬው ዝርዝሩን ይዟል። አንዳንድ አስተያየት ሰጪዎች እንደሚሉት በጎርጎሮሳውያን የዘመን አቆጣጠር አዲሱ 2017 ከቀናት በኋላ የሚገባው በኢትዮጵያ ያሉ ወቅታዊ ሁኔታዎች በንጥልጥል እንዳሉ ነው። አገሪቱ በ50 ዓመታት ውስጥ ያልታየ ከተባለው ድርቅ ተጽዕኖ ሙሉ በሙሉ አለማገገሟን እነዚህ አስተያየት ሰጪዎች ያምናሉ። ለወራት የተካሄደውን የተቃውሞ እንቅስቃሴ ተከትሎ የተፈጠሩ ሁኔታዎችም እልባት አለማግኘታቸውን ነው የሚናገሩት። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ቃል አቀባይ በእነዚህ አስተያየቶች አይስማሙም። በጽህፈት ቤቱ የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰይድ እንዳሉት አገሪቱ አስከፊውን ድርቅ በአብዛኛው በራሷ አቅም ተቋቁማ አልፋለች። ድርቁ ጋር በተገናኘ ከዚህ ቀደም ከምንታወቅበት ገጽታም ጋር በተገናኘ ወደ 10.2 ሚሊዮን የሚሆን ህዝብ በአብዛኛው በራስ አቅም መንግስትና ህዝብ ተቀናጅተው ይህንን ጭምር መቋቋም የቻሉበትና የአንድም ሰው ህይወት እንዳያልፍ የሆነበት ሁኔታ ነው ያለው። ከዛም ውስጥ ወጥተን ነው በዚህ ዓመት ወደ 11.5 አካባቢ የሚጠበቅ እድገት ይኖራል ተብሎ ነው የሚጠበቀውና በምርት ደረጃም ከወሰድ ነው የያዝ ነው የምርት ዘመን ከ50 ሚሊዮን በላይ ተጨማሪ ምርት ከአምናው ጋር ስናነጻጽር፣ 50 ሚሊዮን ኩንታል ልዩነት ያለው ምርት ይኖራል ነው የሚባለው እና በዚህን ያህል ልዩነት ደግሞ ምርት ሲጠበቅ አጠቃላይ ኢኮኖሚውን ምን ያህል እንደሚያሳድገውና ለውጥ እንደሚያመጣ መገመት ይቻላል ማለት ነው። ፖለቲካዊ ሁኔታዎችን በተመለከተም በተለያዩ የአገሪቱ አካባቢዎች የነበሩ ሁከቶችና የሰላም መደፍረሶች አሁን መወገዳቸውን አቶ መሀመድ ተናግረዋል። መንግስት አገሪቱ ቀደም ሲል የምትታወቅበትን ሰላም ለማምጣትና የተነሱ ጥያቄዎችን ለመመለስ ህብረተሰቡን ጭምር ያሳተፈ የተሃድሶ እንቅስቃሴ እያደረገ መሆኑንም አስታውሰዋል። የስራ አጥነትና የልማት ጥያቄዎችን ለመመለስ እንደዚሁም የኪራይ ሰብሳቢነትን ችግር ለመቅረፍ ስራዎች እየተሰሩ መሆኑንም ገልጸዋል። በህዝቡ ውስጥ መረጋጋት እንዳይኖር የሚያደርጉ አስተሳሰቦችን ለመዋጋት እየተሰራ ነው ያሉትንም ጠቅሰዋል። እንደ ህዝብ ህዝብን የማይወክሉ ህዝብን የማይገልጹ ህዝብን የማይመለከቱ ነገር ግን በህዝብ ስም የተለያዩ ቡድኖች የሚገልጿቸው የትምክህተኝነትና የጠባብነት አደጋዎች አሉ። ይሄ ደግሞ ህገ መንግስቱን የሚጻረሩ ናቸው። እነዚህ የትምክህትና የጠበት የምንላቸው አስተሳሰቦች በህዝብ ውስጥ መረጋጋት እንዳይኖር፣ ሰላም እንዳይኖር፣ ብጥብጥ እንዲኖር፣ በህዝቦች መካከል ጥላቻ እንዲፈጠር፣ አንዱ ህዝብ ሌላ ህዝብ ላይ እንዲነሳሳ አጅቴት የሚያደርጉ ቡድኖች በውስጥም በውጭም ሪጀክትኒስት የምንላቸው ሀይሎችና መጠቀሚያ የሚያደርጉት አስተሳሰብ አለ። ይህ አስተሳሰብ እንዲኮሰምን ሰፊ የሆኑ ስራዎች ይሰራሉና ስለዚህ በህዝቦች ያለው የተለመደው ነባራዊው መቀራረብ፣ መቻቻል አብሮ የመኖር እና የሀገራዊ አስተሳሰቡ የጋራ መግባባቱ የበለጠ እንዲጠናከር ከማድረግ አኳያ ሰፊ የሆኑ ስራዎች ይሰራሉ የሚል እምነት ነው ያለው። ከዚህ ጋር በተያያዘ እንግዲህ አሁን እየተሰሩ ባሉ ስራዎች ከህዝቡ ጋር የጋራ መግባባቶች በመፍጠር ሂደት ሰፊ የሆኑ ተጨባጭ የሆኑ ለውጦች እየታዩ ያሉበት ሁኔታ ነው ያለው አቶ መሀመድ። ተቃዋሚ ፓርቲዎች ግን ለምሳሌ መንግስት በህዝቡ የተነሱ ጥያቄዎችን ከመፍታት አንጻር እየሄደበት ያለውን መንገድ ጭምር ይተቻሉ። አንደኛ የሚመለከታቸውን አካላት በሙሉ ባሳተፈ መንገድ ሁሉን አቀፍ በሆነ መንገድ ውይይት መደረግና ለችግሮቹ ዘለቄታዊ እልባት መገኘት አለበት ነው የሚሉት። ሁለተኛ ኢህአዴግ ተሀድሶ በሚል ነው እንግዲህ ችግሩን ለመፍታት እየጣር ያለው ከላይ እስከታች ተሀድሶ እንቅስቃሴዎች እያደረግኩ ነው በሚል፣ ነገር ግን የሕዝቡን ጥያቄዎች ገና አልመለሰም። የሕዝቡ ጥያቄ ሌላ ነው፣ መንግስት እየሄደበት ያለው መንገድ ሌላ ነው በሚል ይተቻሉ። የተቃዋሚ ፓርቲዎች ይህንን እንዴት ያዩታል? ከዚህ ከሚመለከታቸውን አካላት በስፋት ከማሳተፍ አኳያ በተገናኘ መንግስት ሁሉም ባለድርሻ አካላት በዚች ሀገር ውስጥ ይመለከተናል ያገባናል ከሚሉ አካላት ጋር ለመነጋገር ለመወያየት፣ በጋራ በሚያግባቡን ሀገራዊ ጉዳዮች ላይ ሀገራዊ አጀንዳዎች ላይ ወጥ የሆነ አስተሳሰብ እንዲፈጠር ለዘመናት እየሰራ ያለበት ሁኔታ ነው ያለው። ይህንኑ ደግሞ አጠናክሮ ለመቀጠልም በተለያየ ወቅት ቁርጠኝነቱን የገለጸበት ሁኔታ ነው ያለው እና በህዝብ ተሳትፎ የሚያምን መንግስት ነው። ህዝብን ማሳተፍ በተለይ በእኛ ሀገር ህዝብ በተወካዮቹም በቀጥታም የሚሳተፍበት ሁኔታ ነው ያለው። በቀጥታ ህዝብን ማሳተፍ እንደ መርህ አድርጎ የሚወስድ ነው እና በልማቱ ህዝብ እንዲሳተፍ ይፈለጋል። በመልካም አስተዳደር ህዝቡ በሚያነሳቸው ችግሮች ዙሪያ ህዝቡ በቀጥታ ተሳትፎ በባለቤትነት ስሜት ተንቀሳቅሶ ይሄ ክራይ ሰብሳቢነት፣ ሙስና፣ ይሄ ሌብነት የምንለውንም ጉዳይ ከማስወገድ አኳያ ያለ ህዝቡ ተሳትፎ ተግባራዊ ሊሆን አይችልም። በዋናነት የአስተሳሰብ የአመለካከት ለውጥ ማምጣት ስለሆነ ህብረተሰባዊ የሆነ ለውጥ እንዲመጣ ነው ከዚህ ረገድ የሚፈለገውና ከዚህ ረገድ ሰፋፊ ስራዎች ናቸው እየተሰሩ ያሉት። መንግስት እየፈታቸው ያሉ ችግሮች ህብረተሰቡ ችግሮች ናቸው ብሎ ባመነባቸው ጉዳዮች ላይ ነው። ችግሮችንም ጭምር ከመለየት ጀምሮ ነው መንግስት ህዝቡን እያሳተፈ ያለውና ችግር ከመለየትም ህብረተሰቡም ደግሞ የችግሩ የመፍትሄ አካል ሆኖ እስከ መጨረሻው ችግሩ እስኪወገድ ድረስ አብሮ ከመስራት አኳያ መንግስት በዚህ ደረጃ በስፋት እየሄደበት ያለበት ሁኔታ ያለው። ከዚህ ውጭም ለውጥ አይመጣም። ህብረተሰቡ ባልተሳተፈበት ሁኔታ ለውጥ ማምጣትም እንደማይቻል መንግስት በጥብቅ ያምናል። በጥብቅ እየሰራበት ያለበት ጉዳይ ነው ያለውና ስለዚህ አሁን መንግስት እያደረገ ያለው ተሃድሶ ጋር በተገናኘም በመሰረታዊነት የህብረተሰቡ ችግሮች እንዲፈቱ ከማድረግ አኳያ በተለያየ ወቅት ህብረተሰቡ ሲያነሳቸው የነበሩ ችግሮችን መንግስት አልፈታሁም ብሎ ነው የተነሳው። ስለዚህ አንዱ መንግስት ከችግሮች መላቀቅ አለብኝ ሲል ህብረተሰቡ ያነሳቸው ችግሮች መፈታት አለባቸው ከሚል ኮሚትመንት ነው ከዚህ ቁርጠኝነት ነው የሚነሳውና ይሄ በትክክልም እየተሰራበት ያለ ነው። ጥልቅ ተሃድሶ በትክክለኛው አቅጣጫ እየሄደ ያለበት ሁኔታ ነው ያለው አቶ መሀመድ። አንድ የመጨረሻ ጥያቄ ላንሳ። ለምሳሌ እርስዎ እየገለጹልኝ እንደሆነ ሁኔታዎች እየተሻሻሉ ለምሳሌ በሀገሪቱ የተፈጠረውን ወቅታዊ ሁኔታ ተከትሎ እየመጡ ሁኔታዎች እየተሻሻሉና ነገሮች እየተረጋጉ መሄዳቸውን በዚህ ሁኔታ ውስጥ ምነው ሀገሪቱ ወደሚቀጥለው የፈረኞች ዓመት የምትሸጋገረው የሚል ነው የገለጹልኝ ነገሩ። ነገር ግን ተቃዋሚዎችና ሌሎች ወገኖች የሚያነሱት አንድ ማሳያ ይህ እየሆነ አይደለም ለሚሉበት ማለት ነው የአስቸኳይ ጊዜ አዋጁ ባለበት ሁኔታ ነው፣ በቀጠለበት ሁኔታ ነው ሀገሪቱ ወደሚቀጥለው ዓመት የምትሸጋገረ ወደሚቀጥለው የፈረኞች ዓመት። ስለዚህ ይህ በራሱ ሁኔታዎች ወደ ቀድሞው ላለመመለሳቸው ማሳያ አይደለም ይላሉ። ምንድነው በዚህ ለምላሽት የአስቸኳይ ጊዜ አዋጁ እንግዲህ በዋናነት አጠቃላይ የጸጥታው ኃይሉ ኮኦርዲኔሽን ፈጥሮ ጥምረት ፈጥሮ ከኅብረተሰባችን ጋር በጋራ ሆኖ ሀገራችን በቀደመ ሁኔታ ወደምትታወቅበት ሰላምና መረጋጋት የመመለስ ነው። በዚህ ረገድም ግትር አይደለም። የአስቸኳይ ጊዜ አዋጁ ከታወጀበት ጊዜ ጀምሮም በርካታ ማሻሻያዎችን እያደረገ ያለበት ሁኔታ ነው ያለው። እንደ ማሳያም ብንወስድ የዲፕሎማቶች 40 ኪሎ ሜትር በላይ ሲጓዙ ማሳወቅ አለባቸው የሚለው የተሻሻለ ጉዳይ አለ። ከሞባይል ዳታ ጋር በተገናኘ ሌሎችም በተከታታይ የተሻሻሉ ከዚህ ጋር ተያይዘው የተሻሻሉ ሁኔታዎች ያሉበት ሁኔታ ነው ያለው። የተሻሻሉ ሁኔታዎች ሲሉ የተነሱ ክልከላዎችንና ሱ ክልከላዎች አሉ። ሌሎች ነጥቦች አሉ። ከአስቸኳይ ጊዜ አዋጁም ጋር በተገናኘ በቁጥጥር ስር ውለው የታሃድ ሶስት ምርት ሲሰጣቸው የነበሩ አካላትም በህገ መንግስቱ ዙሪያ ዲሞክራሲያዊ መብቶችን እና መብትን ከማስጠበቅ አኳያ ዲሞክራሲያዊ እንቅስቃሴና የዚህ የአመፅ እንቅስቃሴ ልዩነታቸው ምን እንደሆነ የህገ መንግስቱ ዋና ዋና ፒላሮችን ከመረዳት አኳያ፣ በቀጣይ ደግሞ በዚህ በሀገራችን ከያዘችው መካከለኛ ገቢ ከመድረስ አኳያ የህዳሴ ጉዞውን ከማስቀጠል ጋር የነበሩ ክፍተቶችን የግንዛቤ ክፍተቶች ምን እንደነበሩ በአግባቡ አስረድቶ ከዚህ አኳያ ግንዛቤ ሰጥቶ ወደ ህብረተሰቡ እንዲቀላቀሉና ገንቢ የሆነ ሚና እንዲጫወቱ ከማድረግ አኳያ በርካታ ለውጦች የታዩበት ሁኔታ ነው ያለው። የአስቸኳይ ጊዜ አዋጁ ያስቀመጣቸው ግቦች መሳካት አለመሳካታቸውን ከህዝብ ጋር ጭምር እየገመገመ ለውጦች፣ መሻሻያዎች እየተደረጉበት የአስቸኳይ ጊዜ ደግሞ አስፈላጊ ያደረጉት ጉዳዮች ሲያበቁ አብሮ የሚነሳበት ሁኔታ ነው ያለው እና በራሱ ግትር አይደለም፣ ፍሌክሰብል ነው። በሂደት እየተሻሻለ የሚሄድበት ሁኔታ ነው ያለው። አቶ መሐመድ ሰይድ መንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር፣ በጣም አመሰግናለሁ ስለ ጊዜዎት። እኔም አመሰግናለሁ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። የአውሮፓውያኑ ዓመት 2016 ለአፍሪካ ምጣኔ ሀብት እድገት በጣም አዳጋች እንደሚሆን ተተንብዮ ነበር። ግምቱ ይዟል። በኢኮኖሚያቸው ጠንካሮች የሚባሉት ናይጄሪያና ደቡብ አፍሪካ ወደ ግሽበት ሲያሽቆለቁሉ፣ ትኩሳቱ የፈጃቸው ሌሎች ሀገሮች ደግሞ የዓለም ገበያ ዋጋን ለመቀነስ ተገደዋል። የምጣኔ ሀብት ጠበብት በመጪው 2017 አንዳንዶቹ ሀገሮች ሊያገግሙ እንደሚችሉ በርካታዎቹ ሌሎቹ ግን ወደፊት ሊከሰት ከሚችል ቀውስ ለመዳን ኢኮኖሚያቸውን ማስፋት እንዳለባቸው ይመክራሉ። የአሜሪካ ድምጿ አኒታ ፓውል ከጆሃንስበርግ ያደረሰችን ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። የአህጉሪቱ የምጣኔ ሀብት እድገት በሦስት አበይት ምክንያቶች ነው ድክመት ያሳየው፤ በገበያ ዋጋ መውደቅ፣ ባልተጠበቀና አውዳሚ የአየር ጸባይ ማለትም በድርቅና ጎርፍ እንዲሁም በቻይና አዝጋሚ የኢኮኖሚ እድገት ሳቢያ። ቻይና እንደሚታወቀው በአፍሪካ ዋናዋ መዋለ ነዋይ መዳቢና የንግድ ሸሪክ ናት። ናይጄሪያዊው የኢኮኖሚ ባለሙያ ኖንሶ ኦቢኪሊ የናይጄሪያንና ከሰሃራ በታች ያሉ የአፍሪካ ሀገሮችን ምጣኔ ሀብት ያጠናሉ። ስለዚህም ዘንድሮ ሁለቱ ዋነኞች የሸቀጥ ላኪዎች በከባድ ችግር ውስጥ ማለፋቸውን እናያለን። ይልቅስ ሸቀጣሸቀጥ ወደ ውጭ የማይልኩቱ የአፍሪካ አገሮች በተሻለ ሁኔታ ላይ ቆይተዋል። የ2016 ለአፍሪካውያኑ ግዙፎቹ ሸቀጣሸቀጥ ላኪዎች የነዳጅ ዘይት ዋጋ ከ2008 ዓ ም ወዲህ ባልታየ መልኩ ቀውስ ውስጥ በመግባቱ ከባድ ችግር ገጥሟቸዋል። በተፈጥሮ ሀብት እጅግ የታወቁት ናይጄሪያ፣ አንጎላ እና ሞዛምቢክ በዚሁ ሳቢያ ኢኮኖሚያቸው ነጥፏል። በናይጄሪያም ላለፉት አሥራ አንድ ዓመታት ያልታየ ከፍተኛ ግሽበት ደርሷል። በአፍሪካ ዘንድሮ ኢኮኖሚው ብቻ ሳይሆን ፖለቲካውም ከስሯል። በተለይ በደቡብ አፍሪካ ከፕሬዝደንቱ ጄኮብ ዙማ ቅሌት ጋር በተያያዘ ሀገሪት ውስጥ ውጥረት ሰፍኗል። በሕዝብ አስተያየት መለኪያ ዙማ የነበራቸው ድጋፍ በመውረዱም ኢኮኖሚው ቀንሷል። በጋናም የኢኮኖሚው ማሽቆልቆል ለፕሬዝደንቱ ጆን ድራማኒ ማሃማ በምርጫው መሸነፍ ምክንያት ሆኗል። በመዳብ ማዕድን ሀብታሟ በዛምቢያ የገበያ ዋጋው መቀነስ በዚያ የተካሄደውን ምርጫም መድራር አድርጎታል። የታመመውን ኢኮኖሚ አድናለሁ በሚል መፈክር የተወዳደሩት የተቃዋሚው መሪ ባይሳካላቸውም ለፕሬዚደንትነት የተካሄደውን ውድድር አክብዶት ታይቷል። ሌሎች አስገራሚ ክስተቶችም ታይተዋል። በ2016 የአውሮፓውያኑ ዓመት ለምሳሌ በሞዛምቢክ ፓርላማው መንግስት ለሕዝቡ ያላሳወቀው 1.4 ቢሊዮን ዶላር የዓለም ባንክ ዕዳ እንዳለባት ደርሶበታል። በዚያ ሳቢያ የሀገሪቱ የኢኮኖሚ እድገት በግማሽ ቀንሷል። የባዕዳን መዋለ ንዋይ ምደባም 17 በመቶ እንዲወርድ ማድረጉ ታውቋል። ይህ በእንዲህ እንዳለ እንደ ኢትዮጵያና ሩዋንዳ ያሉ የነዳጅ ዘይት ምርት ወደ ውጭ ለገበያ የማይልኩ በተፈጥሮ ሀብት ድሆች አድርገን የምንመለከታቸው ሀገሮች ከፍተኛውን የኢኮኖሚ እድገት ጠብቀው እናገኛቸዋለን። በኢትዮጵያ የዓለም ባንክ እንደሚለው ምንም እንኳ ለአስርተ ዓመታት ታይቶ ያልታወቀ ድርቅ ቢመታትም በግብርናው ኢኮኖሚ ስምንት በመቶ እድገት ታይቷል። ወደ ተከታዩ የመጽሔት ዘገባ እናልፋለን። ግጭቶችና አለመረጋጋት ከሶስት ዓመት በላይ ላልተለያት ማዕከላዊ አፍሪካ ሪፐብሊክ አዲሱ ዓመት የአዲስ ምዕራፍ መጀመሪያ ይሆናል ተብሎ ይጠበቃል። የመጀመሪያው የአዲሱ ብሔራዊ ጦር ልምድ ተጠናቆ የፊታችን ጥር ውስጥ ሥራውን ይጀምራል። የአውሮፓ ኅብረት ወታደራዊ አሰልጣኞች በቀጣዮቹ ሁለት ዓመታት ውስጥ እስከ ሁለት ሺህ ወታደሮችን አሰልጥነው ያወጣሉ ተብሎ ይጠበቃል። የመጀመሪያዎቹ ሰልጣኝ ወታደሮች ሲመረቁ ዛክ ባዶርፍ ዘጋቢያችን ነው። ሴንትራፍሪክ ዋና ከተማ ባንጊ ነበርና ተከታዩን ዘገባ ለቪኦኤ ልኳል። አዲሱ አበባ ያቀርበዋል። የማዕከላዊ አፍሪካ ሰራዊት በማካሄድ ላይ ባለው የነፍስ አድን ልምምድ የተራቀቀ ትርኢት በማሳየት ላይ ይገኛል። ዛሬ ከፍተኛ እርካታ ይሰማኛል። እርግጥ ገና ጅምር ነው። ሆኖም የማዕከላዊ አፍሪካ ሪፐብሊክ ሕዝብ እስከ ዛሬ ሲደክምበት የነበረውን የሥራ ፍሬ እያየ ነው። የመከላከያ ሚኒስትሩ ዮሴፍ ያኪቴ ናቸው። የአውሮፓ ህብረት የሥልጠና ተልእኮ እነዚህን 170 ወታደሮች የሚገኙበትን ቡድን ብቁ መሆናቸውን አረጋግጧል። ለአስራ አራት ሳምንታት የተሰጠውን ልምምድ ያጠናቀቁት እነዚሁ ወታደሮች በብቃት በመገናኛ ዘዴ ልምምድ፣ በውጊያ ስልት፣ በፎቶግራፍ ጥበብ፣ በመጀመሪያ ጤና እርዳታ ሰጣት፣ በጦር መሳሪያ ጥገናና በሌሎችም አስፈላጊ በሆኑ ወታደራዊ ችሎታዎች የተመሰከረላቸው እንደሆኑ ገልጠዋል። የሰላም ድባብ መፍጠርና ማመቻቸት የእኛ ኃላፊነት ነው። መንግሥት የአገሪቱን ብሔራዊ የግዛት አንድነት ለማስጠበቅ የሚያስችለው የደህንነት ኃይል ሊኖረን ግድ ነው ነው ያሉት መከላከያ ሚኒስትሩ ዮሴፍ ያኪቴ። አዲሱ ጦር ሰራዊት ከፍተኛ ጉዞ ይጠብቀዋል። እንደሚታወቀው ማዕከላዊ አፍሪካ ሪፐብሊክ ሽምቅ ተዋጊዎች አገሪቱን ቀውስ ውስጥ ከዘፈቋት እንደ አውሮፓ አቆጣጠር ከ2013 ዓ.ም ጀምሮ ብሔራዊ ጦር ኖሯት አያውቅም። አገሪቱ ውስጥ መረጋጋትን ለመፍጠር እንኳ በዓለም አቀፍ ወታደሮች ላይ ነው ትምምኑ። አሁን የአውሮፓ ሕብረት ከመጪው ጥር ጀምሮ ተጨማሪ ሁለት መደበኛ ጦር ማሰልጠን ይጀምራል። ልምምዱ በመጪው እንደ አውሮፓ ቆጣጠር መስከረም ወር 2018 ከመጠናቀቁ አስቀድሞም ሁለት ባታሊዮን ጦር ያስመርቃል። የአውሮፓ ህብረት የሥልጠና ተልእኮ ዋና አዛዥ ሜጀር ጄኔራል ኤሪክ ሁቴክሎክ ራይዥ ማዕከላዊ የአፍሪካ ሪፐብሊክን መልሶ የመገንባቱ ሂደት ትዕግሥትንና ጊዜን ይጠይቃል። ይህ የጀመርነው ግንባታ መሠረቱ የጸናና ዘላቂም እንዲሆን እንፈልጋለን ነው ያሉት ራይሽ። አዎ ጊዜ ይወስዳል። ሆኖም ጊዜ ብቻውን አይደለም ፈተና የሚሆነው። ማዕከላዊ አፍሪካ ሪፐብሊክ በተባበሩት መንግስታት ድርጅት የማዕቀቡ ይነሳለን ጥያቄ ይኖራታል። እናም የተባበሩት መንግስታት ድርጅት የማዕቀብ ኮሚቴው ካጸደቀው አንዳንዶቹ የጦር መሳሪያዎች ወታደሩ እጅ ሊገቡ ይችላሉ። በቂ ምክንያት ካለንና የሰለጠኑት ወታደሮችም በደህንነት ጥበቃ ዘርፉ ከተሰማሩ ያ በቂ እንደሚሆን እርግጠኛ ነኝ። እናም የማዕከላዊ አፍሪካ ሪፐብሊክ መንግስት ማዕቀቡ በከፊል እንዲነሳለት ከጠየቀ ይሳካል። ይሁን እንጂ አሉ ፈረንሳዊ ጀነራል። ማዕከላዊ አፍሪካ ሪፐብሊክ ለአዳዲሶቹ ጦር መሳሪያዎች መግዣ የለጋሽ አገሮችን እርዳታ መጠየቁ ግድ ይሆናል። ለአሁኑ ግን ባለሥልጣናት በአዲሶቹ ተመራቂዎች ላይ ሙሉ እምነት እንዳላቸው በልበ ሙሉነት ሲናገሩ ይሰማሉ። ክቡራትና ክቡራን አድማጮች የማክሰኞ ምሽት የዜናና የመጽሔት ክፍለ ጊዜ ዘገባዎችን አጠናቀናል። እስከ አራት ሰዓት ግን ከእናንተ ጋር ነን። የምናስተናግዳችሁም ቆንጅ ይታይና እኔም ሶሎሞን አባተንን። አሁን ከምሽቱ ሶስት ሰዓት ተኩል ሊሆን ጥቂት ደቂቃዎች ይቀራሉ አዲስ አበባ ላይ። ዋሽንግተን ዲሲና በአካባቢዋ ደግሞ ማክሰኞ ታህሳስ 17 2009 ዓ ም ከቀኑ ሰባት ሰዓት ተኩል ነው። ፕሮግራሙን እየመራችልን ያለችው ብርሃን ኃይሉ ነው። የቴክኒክ መሐንዲሱ ኮርኔሊዮስ ቴነር በስቱዲዮ መሳሪያዎች ላይ ይገኛል። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። አይ ብሎ ይህ እንደምን አላችሁ? ደህና ናችሁ? እኔ ታደስ ከዚህ ስቴት ነው። እኔ አስተያየት የሚሰጠው አንደኛ የኦሮሞ ኦሮሚያ ነው ብሎ ራሱን ስሙን ጠርቶ ሕዝቡን እዛ ሰላማዊ ሰው የሚያስጨፈጭፈው ሕዝብ ነው። እዚህ ተቀምጦ ዶክተር ነኝ እያለ ፕሮፌሰር ነኝ እያለ አስተማሪ ነኝ እያለ ሰዎቹን ማያውቁበት ገደል ውስጥ የሚከተው እዚህ አሜሪካን ውስጥ እና ዓለም ላይ ያሉ ኦሮሞዎች ናቸው። ሀሳቡ አንደኛ ነገር ኢትዮጵያ ሊጠፋ አትችልም። ኢትዮጵያ እናያጠፋለን እያሉ ሌላ ሰው ገደል ነው የሚሰጡት አጉል ገንዘብ ለመቀበል ከሌላ ህዝብ በስድስት ወር ቀርቷል ሁለት ወር ቀርቷል ነጻነት ልናገኝ ነጻነት ምን ያገኛል እዚያ ሰዎቹን እያስዋረደ ሰዎቹን እዚህ አጉል ፕሮፓጋንዳ ቅቀሳ እየላከ ሰዎቹን እዚያ ገደል ውስጥ ያገባው እሱ እና ደግሞ ኢትዮጵያ ትጠፋለች እያለ ኢትዮጵያን አሁን ልናጠፋ ስድስት ወር ቀርቷል ምሎ ወሬ ነው የሚሰማ እነሱ ምን ያጠፋሉ ሀገራት ከኢትዮጵያ ህዝብ ይበልጦ ነው በዘር በለጡ እ ከኢትዮጵያ ህዝብ አይበልጡም ከዚህ ከሰዎቹ ከዚህ ከውጭ ያሉ ሰዎች ገንዘብ ለመልቀም ስለሚፈልጉ ኑሯቸውን ለማሻሻል ነው እንጂ ትርግጥ ኢትዮጵያ ህዝብ ደምስሶ እነሱ ስልጣን ለማዝ አይደለም። ይኸው ስልጣን ላይ ያሉት አንድ ሁሉም በተራ ተራ እየታሰረ ነው እየተገረፈ ነው። ወያኔ ያደረገ ደግሞ ጥሩ ስራ ነው። ጭንቅላታቸውን እንደዛ ማስቀበር ነው። አንዳንድ ገንዘብ ለመብላት፣ ለኦሮሞ ህዝብም ሳይሆን ለአማራም ሳይሆን ለኢትዮጵያ ህዝብ ሳይሆን የራሳቸውን ኑሮ ለማሻሻል አፈቀላጤዎች ክብራትና ክቡራን አድማጮች ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤች ኦ አር ኤን አት ቪኦኤ ኒውስ ዶት ኮም ነው። የዜናና የትንታኔው አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ሙዚቃ እንጋብዛችሁ እያለች ነው ብርሃን ኃይሉ። የብርሃን ምርጫ ነው ብዙነሽ በቀለ፣ ሁሉም በመገረም ሲመለከተኝ መቼም መቼም ቢሆን የድምጿ ጣዕም የማይነጥፈውን ብዙነሽ በቀለን ነው። ግሩም ድምፅ ነው ያላት። ግሩም ድምፅ ነው። ደግሞ በጣም እንደምትወዳት ያስታውቃል። ደጋገመቻል። እናመሰግናለን ብርሃን። አሁን ሶስት ሰዓት ከሰላሳ አምስት ደቂቃ ሆነ አዲስ አበባ ላይ። ከሰዓቱ ዋና ዋና ዜናዎች ጥቂቶቹን ቆንጅት አስደምጠናለች። አዳዲሶቹ የሶማሊያ ፓርላማ እንደራሴዎች በዛሬው ዕለት ቃለ መሐላቸውን ፈጽመዋል። የፕሬዝደንታዊ ምርጫው ጊዜ ግን ለአራተኛ ጊዜ ተራዝሟል። በሚመጣው የአውሮፓውያን ዓመት መጀመሪያው ላይ ይካሄድ ይሆናል ተብሏል። በሌላ የሶማሊያ ዜና አልሸባብ ከብታችንን እየዘረፈ አሰቃየን ሲሉ የሀገሪቱ ገበሬዎች አማረሩ። አልሸባብ የተወሰኑ ጎሳዎችን ኢላማ አድርጎ ሲያበቃ ከብታቸውን በተቀነባበረ መንገድ እየዘረፈ ነው ሲሉ የጁባላንድ እና የጋልሙዱድ ክፍለ ግዛቶች ገበሬዎች ናቸው አቤት ያሉት። አልሸባቦቹ በያዟቸው አካባቢዎች አስተዳደራችንን ይቃወማሉ የሚሏቸውን ጎሳዎች ለማደህየት ተነስተዋል ሲሉ ገበሬዎቹ ወንጅለዋል። ይሰጠናል አመሰግናለሁ ቆንጂት። ለሰዓቱ ዋና ዋና ዜና ከአሜሪካ ድምፅ ራዲዮ ጣቢያ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ኢትዮጵያ በ2016 ኢትዮጵያ በ2016 ዓ ምህረት የጀመርነው ተከታታይ ዘገባዎች አንዱ ክፍል ነው ቀጥሎ ደግሞ የሚቀርበው ቀደም ሲል በዕለቱ አብይ ርዕስ ላይ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የህዝብ ግንኙነትና የሚዲያ ጉዳዮች ዳይሬክተሩ አቶ መሐመድ ሰኢድ የሰጡትን ማብራሪያ ሰምተን ነበረ የአውሮፓ 2016 ዓ ም ተጠናቆ ደግሞ 207 ዓ ም ሊገባ የቀረው ከአንድ ሳምንት ያነሰ ጊዜ ነው። በጣት የሚቆጠሩ ቀናት ነው። 2017 በዚህ ባለፈው የአንድ አመት ጊዜ ውስጥ የኢትዮጵያ አጠቃላይ የፖለቲካ ሁኔታ ምን ይመስል ነበር? ምንስ ይዞ ነው ወደ 2017 የሚሻገረው? ቀጣዩ የጽዮን ግርማ ዘገባ ይዳስሰዋል። በኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር የሆኑት ዶክተር ደረሰ ጌታቸው በዚህ አመት በኢትዮጵያ የተከናወኑ ጉዳዮችን አጠር አድርገው እንዲዳስሱልኝ ጠየኳቸው። በፈረንጅ አንድ አባባል አለ። በፖለቲካ አንድ ቀን እንደ አንድ አመት ነው ይባላል እና አንድ አመት እንግዲህ ብዙ አመታት ማለት ነው ማለት ነው። በዛ ካሰብ ነው በኢትዮጵያ ባለፈው የፈረንጆች አመት በዚህ በሁለት ሺ አስራ ስድስት በጣም ብዙ ጉዳዮች ናቸው የተከናወኑት። እያንዳንዳቸውን እንግዲህ ማስቀመጥ አይንችልም። ግን እኔ ሶስት አብይ ነገሮች የሆኑ ይመስለኛል ሲሆን አንደኛ እንደ ችግሩ መጠንና ስፋት በጣም ሰፊ የሆነ የሚዲያ ሽፋን ያላገኘው እና ግን አገሪቱ ውስጥ ትልቅ ችግር ነው የምለው እኔ ባለፈው አመት የደረሰው የረሀብ አደጋ ነው። በዚህ በዲሴምበር የወጣ ኢትዮጵያን የረሀብ አደጋ በሚመለከት የተደረገ ጥናት የሚያሳየው ሲሆን በዚህ አመት ብቻ ወደ ዘጠኝ ነጥብ ሰባት ሚሊዮን ህዝብ የአስቸኳይ ህል እርዳታ ይፈልጋል። ወደ አስር ሚሊዮን ህዝብ ማለት ነው። ከዛ ውስጥ በተጨማሪ ሁለት ነጥብ ስምንት ሚሊዮን በግምት ወደ ሶስት ሚሊዮን ህዝብ ደግሞ በከፍተኛ የረሃብ አደጋ ውስጥ አለ። ፈረንጆቹ ሲቪር አኪዩት ማልኒትሪሽን የሚሉት ማለት ነው በጣም ወደ ሶስት ሚሊዮን ህዝብ በጠቅላላው እንግዲህ ወደ አስራ ሁለት ሚሊዮን ህዝብ የምግብ አደጋ ስጋት ላይ አለ። ተጨማሪ ደግሞ ወደ ሶስት ነጥብ ዘጠኝ ሚሊዮን ህዝብ ወደ አራት ሚሊዮን ህዝብ የሚቆጠር የንጹህ የሆነ የመጠጥ ውሃና ለልብስ ለአገልግሎት የሚሆን ውሃ ለሳኒቴሽን እና ለሃይጅን የሚሆን ውሃ የለውም እና እኒህን ቁጥሮ ስትደምሪያቸው በዚህ አመት ውስጥ ከህዝባችን ወደ አስራ ሰባት ሚሊዮን ቆጠረው ህዝባችን የምግብና የመጠጥ ውሃ አደጋ ችግር ውስጥ ነው ያለው እና አብዛኛው ህጻናት እናቶች፣ በምግብ አስቸኳይ የምግብ እርዳታ የሚደረግባቸው ጣቢያዎች ውስጥ የዱቄት ወተት እየተበጠበጠ ግሉኮስ በእጃቸው ላይ ተንጠልጥሎ በሞትና በሕይወት መሀል በጣር መሀል ያለፉበት ነው እና ይሄ ህዝብ ታሪኩ ያለፈበት ሰቆቃ አንደኛ በመንግስት የሚዲያ ጫና ይሄ ነገር እንዳይዘገብ በዓለም አቀፍም በሀገር ውስጥ ሚዲያ ተቋማትም እንዳይዘገብ በተደረገው ተጽዕኖ ለአደባባይ አልወጣም። በዚህ ዓመት ውስጥ ይህንን አደጋ ለመቋቋም ከውጭ የተደረገውን እርዳታ እንኳን ስታይ ትልቁ ለጋሽ ሀገር አሜሪካ በዚህ በፈረንጆች ዓመት ውስጥ ወደ ስምንት መቶ ሀያ አምስት ሚሊዮን ዶላር ለኢትዮጵያ ለግሳለች። ከሷ ቀጥሎ የአውሮፓ ህብረት ወደ ሁለት መቶ ሀያ ሚሊዮን ብር ለግሷል። የእንግሊዝ መንግስት ወደ መቶ አስር ሚሊዮን ብር ለግሷል። ይህንን ቁጥር ስትደምሪው ኢትዮጵያ የረሀብ ችግሯን ለመቋቋም ወደ አንድ ቢሊዮን ሁለት መቶ ሚሊዮን ገደማ ዶላር እርዳታ አግኝታለች እና አገሩ ምን ያህል ሰቆቃና ስቃይ ውስጥ እንዳለ ያሳይሻል። ዶክተር ደረሰ እንደሚሉት ሀገሪቱ እነዚህን ችግሮች ይዛ ነው ወደ 2017 የምትሻገረው። ምክንያቱ ደግሞ የጠቀሱት ሪፖርት የወጣው በ2016 መጨረሻ በታህሳስ ወር የአሜሪካን ዓለም አቀፍ የእርዳታ ተራዶ ድርጅት ዩኤስ አይዲ ኢትዮጵያን በሚመለከት ውስብስብ አደጋ ላይ ናት ብሎ ያወጣው ሪፖርት ነው ይላሉ ዶክተር ደረሰ። በዚህ አመት በኢትዮጵያ ተከስቷል ያሉትን ዋነኛ ችግር እንዲህ ያስቀምጡታል። በዚህ አመት በሞላ ኦሮሚያ፣ ቀጥሎ ደግሞ በአማራ ክልል በተለይ በጎንደር አካባቢ በመንግስት ላይ የተነሳው ህዝባዊ ተቃውሞ ነው። እንግዲህ የኦሮሚያውን ሲሁ በአዲስ አበባ ማስተር ፕላን መስፋፋት ተጀምሮ በኦሮሚያ ያሉ የኦህዴድ ካድሬዎች ቀጥሎም በዩኒቨርሲቲ ያሉ ኮሌጅና ያሉ ወጣቶች ባደረጉት ተቃውሞ ወደ ህዝባዊ ተቃውሞ ተቀይሮ በተለያዩ የኦሮሚያ ገጠር ከተሞችና ቀበሌዎች ውስጥ ህዝቡ ሰላማዊ ሰልፍ እያደረገ ተቃውሞውን እያሰማ፣ በአንዳንድ ቦታዎች ደግሞ የመጓጓዣ መኪናዎችን እያቃጠለ፣ መንገዶችን እየቆረጠ የንብረትና የፋብሪካ ተቋማት ላይ ሁሉ ጥቃት እስከማድረስ ደርሶ ህዝቡ ተቃውሞውን በጣም አደገኛ በሆነ መልኩ የገለጠበት ጊዜ ነው። ይሄ ትልቅ ክስተት ነው። ከዛ ቀጥሎ ደግሞ በአማራ ክልል በዚህ በወልቃይት የማንነት ጥያቄ ላይ የትግራይ ክልል ነው ወይ የአማራ ነው በሚለው በተነሳው ተቃውሞ በጎንደር ህዝብ ላይም በደረሰው ጥቃት ምክንያት አብዛኛው ህዝብ በአማራ ክልል ውስጥ እንዲሁ ከመንግስት የደህንነት ተቋማትና ወታደሮች ጋር ግጭት ውስጥ ገብቷል እና በመላው አማራ ና በኦሮሚያ ክልሎች ውስጥ ሰፊ የሆነ ህዝባዊ ተቃውሞ በመንግስት ላይ ደርሷል። ይህ ተቃውሞ ቁጥሩ በውል ያልታወቀ በርካታ ሰው መገደል፣ መታሰር፣ ንብረት መውደም፣ መፈናቀል ና በአጠቃላይ ከፍተኛ የሆነ ቀውስ በሀገሪቱ ላይ እንዲከሰት ምክንያት ሆኗል ይላሉ ዶክተር ደረሰ አመቱን ወደ ኋላ መለስ ብለው ሲቃኙ በሶስተኛነት የኢትዮጵያን ዓለም አቀፍ ግንኙነት ሲዳስሱ ደግሞ የአፍሪካ ቀን የጂኦፖለቲካል ሁኔታ በጣም መቀየሩ ነው። በተለይ የመን ውስጥ በተነሳው በሁቲ ና በየመን መንግስት መሀል በተነሳው የሲቪል ጦርነት ሲቪል ዋር በአንድ በኩል ኢራን፣ በሌላ በኩል ሳኡዲ አረቢያ ና አጋሮቿ ባህሬንን፣ ዩናይትድ አረብ ኤምሬትስን ና ምዕራባውያኑን ጨምሮ በአደብ በሚያደርጉት በዚህ ጦርነት በጣም ትልቅ ጦርነት የቀይ ባህርና የአፍሪካ ቀንድ እንደ ቋያ የሚነድ አካባቢ ሆኗል። ይሄ በተለይ ኤርትራን በዓለም አቀፉ ግንኙነት ያላትን ሚና በጣም ጨምሯል። እንግዲህ ሳውዲ አረቢያም፣ ዩናይትድ አረብ ኤምሬትስም፣ ካታርም እንዲሁም ሌሎችም ሀገሮች በአሰብ ወደብ እና በምጽዋ ወደብ ዙሪያ በሀኒሽ ደሴቶች ላይ የጦር ካምፕ የመገንባት ኤርትራን የጦር ዘመቻው አካል የማድረግ እና የገንዘብ እርዳታ የጦር መሳሪያ እርዳታ በመስጠት ከፍተኛ አቅም እንድትገነባ እያደረገ ነው። ይሄ የአዲስ አበባ ላለው በጣም ከፍተኛ ራስ ምታትና የጭንቀት ምንጭ ሆኗል። ዶክተር ደረሰ አትሌት ፈይሳ ሌሊሳ እጁን ወደ ላይ በማጣመር በኢትዮጵያ መንግስት ላይ ያሳየው ተቃውሞ የኢትዮጵያ መንግስት ያከሰረ ትልቅ ክስተት ነው ይሉታል። አንድ አገር በአስቸኳይ ጊዜ አዋጅ ስር ወድቃ አመቱን መሻገሯም ሌላ ትልቅ ኪሳራ ነው ባይ ናቸው። በአጠቃላይ ይህ የፈረንጆቹ አመት ለኢትዮጵያውያን አስቸጋሪና ይህን አስቸጋሪነቱን ይዞ የተሻገረ የጨለማ አመት ነው ባይ ናቸው። ከትላንት በስቲያ የተፈቱት እስረኞችንም በተመለከተ ስንት ቢታሰሩ ነው ይህን ያህል የተፈቱት ሲሉ ይጠይቃሉ። የዶክተር ደረሰ ቅኝታ ያበቃል። በሌላ ሳምንት እመለስበታለሁ። ኢትዮጵያ በ2016 ይቀጥላል። የተከታዩ ዝግጅት ንግድና ምጣኔ ሀብት ቅንብርም በአመቱ ግምገማ ላይ ያተኩራል። የምሽቱ ንግድና ምጣኔ ሀብት ዝግጅት ኢትዮጵያ በመጠናቀቅ ላይ ባለው በ2016 የነበራትን ጉዞ የሚያስቃኝ ነው። ቀደም ሲል ሰለሞን እንዳለው አመቱ ለኢትዮጵያ ምጣኔ ሀብት ሁለት ከባድ የሆኑ ፈተናዎችን ደቅኖ ያለፈ ሆኗል። የኢትዮጵያ መንግስትና የዓለም አቀፍ ድርጅቶችም እንዳስታወቁት ከ1977ቱ የከፋና ከ10 ሚሊዮን በላይ ዜጎችን ለተረጅነት ያጋለጠ ድርቅ ተከስቷል። በተጨማሪም ባለፈው አንድ ዓመት ውስጥ ሀገሪቱ በከባድ ህዝባዊ ተቃውሞዎች ስትታመስ ቆይታ በአሁኑ ወቅት በአስቸኳይ ጊዜ አዋጅ በመተዳደር ላይ ነው የምትገኘው። ሄኖክ ሰማ እግዜር በዚህ ክፍል ሁለት ዘገባው ተጨማሪ ይዟል። ኢትዮጵያ ያለፈውን አንድ ዓመት የጸረ ሽብር ተቃውሞ በተለይ በኦሮሚያ እና የአማራ ክልል አንዳንድ አካባቢዎች ተስፋፍቶባት ነበር የቆየችው። የሚኒስትሮች ምክር ቤት ባደረገው ስብሰባ ከቅዳሜ ትላንት ጀምሮ በአገራችን የአስቸኳይ ጊዜ አዋጅ አውጇል። ከተቃውሞ በተጨማሪ የከፋ ድርቅም የታየበት ዓመት ሆኗል። ልክ የዛሬ ዓመት ገደማ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለሀገሪቱ የሕዝብ ተወካዮች ምክር ቤት ከአየር ንብረት ለውጥ ጋር በተያያዘ ኤልኒኞ የአየር ሁኔታ ያስከተለውን ድርቅ መጠን አስረዱ። ሀምሳ ዓመት ታሪካችን ውስጥ ያላየነው ተብሎ ነው በአንዳንድ ባለሙያዎች የሚገለጸው። ጠቅላይ ሚኒስትሩ በንግግራቸው የችግሩ ስፋትና መጠን ግዙፍ ቢሆንም መንግስታቸው ከአጋሮቹ ጋር በመሆን ድርቁን ለመቋቋም የሚያስችለው አቅም እንደገነባ ገልጸዋል። ሆኖም ይህ አቅም በተደጋጋሚ በሚከሰቱ የዝናብ እጥረቶች እየተሟጠጠ በመምጣቱ አስቀድሞ ከ8 ሚሊየን ቆየት ብሎ ደግሞ ከ10 ሚሊየን በላይ የሚሆኑ ዜጎች የአስቸኳይ እርዳታ እንደሚያስፈልጋቸው አቶ ኃይለ ማርያም ተናግረው ነበር። ነገር ግን በሚቀጥለው በልግ ሲደገም፣ በሚቀጥለው ምህር ሲደገም አርሶ አደሩ ይሄን የመቋቋም ችሎታው እየተሟጠጠ መጥቷል በእነዚህ በድርቅ አካባቢዎች ስለዚህ የሰራናቸው ስራዎች ከዚህ ቀደም ቢሆን ኖረው አንድ ሲዝን አንድ ወቅት ላይ የሚከሰተው ነገር መቋቋም የማይችሉ አርሶ አደራችን በተከታታይ ሶስተኛ ድረስ እየተንገታገተን ቢሆን እየተቋቋመ መጥቷል። የሀገሪቱ ምጣኔ ሀብት የጀርባ አጥንት የሆነው የግብርና ዘርፍ በድርቁ መጎዳቱ ግን ተንታኞችና የዓለም የገንዘብ ድርጅት አይኤምኤፍን ጨምሮ ብዙ ድርጅቶችን ያሳሰበ ጉዳይ ሆኗል። አይኤምኤፍ በሚያዝያ ወር በዋሽንግተን ዲሲ በተካሄደው የጸደይ ጉባኤው የኢትዮጵያ ምጣኔ ሀብት ከሰነበተበት የሁለት ዲጂት እድገት ወደ አራት ነጥብ አምስት ከመቶ እንደሚያሽቆለቁል ይፋ አደረገ። በእርግጥ አይኤምኤፍ ይህንን ትንባያውም በጥቅምት ወር አሻሽሎ ወደ ስድስት ነጥብ አምስት ከመቶ ከፍ ማድረጉን የድርጅቱ የኢትዮጵያ ሥራ መሪ ሁሊዮ ስኮላኖ ለአሜሪካ ድምፅ ሬዲዮ ገልጸዋል። Since then, there has been a release of statistics during the summer regarding the crops. በሰኔ ወር ባወጣነው ትንበያ ምጣኔው በአራት ነጥብ አምስት ከመቶ እንደሚያድግ ገልጸን ነበር። ከዛ በኋላ ግን በክረምቱ መገባደጃ የእህል ምርትን በተመለከተ አዲስ አሐዝ አግኝተናል። እንደሚታወቀው የሰብል ምርቱ በድርቁ ክፉኛ ተጎድቶ ነበር። በዚህ የተነሳ የሰብል ምርት እንደሚቀንስም ገምተን ነበር። ሆኖም በነሐሴ ወር በማዕከላዊ ስታቲስቲክስ ባለሥልጣን ይፋ የሆነው የግብርና ምርት አሕዝ ምርቱ በአጠቃላይ በሦስት ከመቶ መጨመሩን አስታውቋል። የዓለም ባንክን ጨምሮ በሌሎች ድርጅቶች በልማት ምጣኔ ባለሙያነት ከ30 ዓመታት በላይ የሠሩት ዶክተር አክሎግ ቢራራ። በከፋ ድርቅ መሃል የኢትዮጵያ ምጣኔ ሀብት በስድስት ነጥብ አምስት ወይም መንግስቱ እንደሚለው በሁለት ዲጅት አደገ የሚለው ቀመር ፈጽሞ ከምጣኔ ሀብት ጸባይና ጥናት ጋር የሚጻረር ከእውነታ የራቀ ጉዳይ ነው ይላሉ። አክለውም ገበያና ምጣኔ ሀብት ግርግር አይወድም ሲሉ ተጽዕኖውን ተንትነዋል። ባለፈው አመት በጣም ከፍተኛ ድርቅ ስላለ ወደ አስራ ስምንት ሚሊዮን የሚሆኑ ወገኖቻችን በረሀብ ይሰቃያሉ የሚል ነበረ እና የአሁኑ ምርት አደገ ቢባልም እንዴት አድርጎ ያንን ክፍተት ሊያሟላ እንደቻለ እና እድገቱ እምርታዊ እንደሆነ ሊገባኝ አልቻለም። አንደኛ ኢትዮጵያ በተከታታይ እድገቱ ሪሊ እምብዛም አብዛኛውን ህዝብ ተጠቃሚ መሆኑን አያሳይም የሚለው ነው። የሂውማን ዲቨሎፕመንት ኢንዴክስ የሰብአዊ መብት እድገት የሚለው ኢትዮጵያ አሁንም ከመቶ ሰማኒያ ስምንት ሀገሮች መቶ ሰባ አራተኛ ናት ይላል። እና ይሄ ብቻ አይደለም። በመሬት ላይ የሚታየው ሁኔታ ምንድን ነው የሚለውን ይጠይቅና ሀያ ስምንት ሚሊዮን የሚሆኑ ኢትዮጵያውያን ፍጹም በሆነ በድህነት ይኖራሉ ይላል። አርባ በመቶ የሚሆኑ ከአምስት ዓመት እድሜ በታች ያሉ ህጻናት ምግብ ስለማያገኙ እድገታቸው ተጎድቷል ይላል። አንደኛ የግል ክፍሉ ኢትዮጵያ ውስጥ ታፍኗል። የግሉ ክፍሉ ካላደገ በምንም አይነት መሰረታዊ የሆነ ለውጥ ለመካሄድ አይችልም የሚል ነው ዘገባ ያለው። ሁለተኛ ያቀረበው ምንድን ነው? የሰብአዊ መብቶች በሚታፈንበት ጊዜ እድገት አይኖርም ማለት ነው። እንቅስቃሴ ኢኮኖሚ እንቅስቃሴ ሊካሄድ አይችልም ማለት ነው። በወጣቶች በኩል ያለውን ዘገባ ሲያሳይ ወጣቱ ትውልድ የሚፈልገው የስራ አይነት ሊገኝ አልተቻለም ይላል። በኢትዮጵያ የምጣኔ ሀብት ፖሊሲዎች በተለይ በግብርናና የአርብቶ አደር ምጣኔ ዙሪያ መጽሐፍ ያሳተሙት የምጣኔ ሀብት ባለሙያ ዶክተር ደምስ ጫን ያለው ከአዲስ አበባ የተለየ አስተሳሰብ አላቸው። የኢትዮጵያ ምጣኔ ተጽዕኖዎቹን ተቋቁሞ ለማደግ ችሏል የሚል በዚህ የኢኮኖሚ እድገት በተለይ ግብርናው በኤልሚኖ ወይም በዚህ በአየር ለውጥ ምክንያት በከፍተኛ በተመታበት ወቅት አውንታዊ ሆነ ፖዘቲቭ የሆነ እድገት ግብርናው ነው አሳየ አነት ሚ በዚህ ባየር ንብረት ለውጡ ምክንያት። ሁለተኛ ኦቨርኦል ኢኮኖሚው ስድስት ፐርሰንት እንዳደገ ነው። ይሄ ማለት ለተከታታይ አመታት የተዘረጉት ፖሊሲዎችና ስትራቴጂዎች እንዴት ለውጥ ያመጡናል። ብዙም ባይሆን በኢኮኖሚ ውስጥ መዋቅራዊ ሽግግር እየተደረገ ናል። በነሐሴ ወር የኢትዮጵያ ማዕከላዊ ስታቲስቲክስ ባለስልጣን ይፋ ባደረገው መረጃ የግብርና ምርት በአጠቃላይ ወደ ሶስት ከመቶ በሚጠጋ መጨመሩን አስታውቋል። ኢትዮጵያ ወደ ቀጣዩ የአውሮፓውያን ዘመን 2017 በአስቸኳይ ጊዜ አዋጅ ትሸጋገራለች። አዋጁ በምጣኔ ሀብት ላይ የሚኖረውን ተጽዕኖ በንግድና ምጣኔ ሀብት ዝግጅት በተከታታይ በምናቀርባቸው ዘገባዎች እንተነትናለን። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ። መልካም አዲስ ዓመት። አድማጮች ቀጣዩ መደበኛ የማክሰኞ ምሽት ዝግጅት ሐኪሙን ይጠይቁ። የአእምሮ ጤና የዛሬው የሐኪሙን ይጠይቁ ዝግጅታችን ጉዳይ ነው። አሉላ ከበደ ነው አዘጋጅና አቅራቢው። የተጋነነ ተጨባጭ ያልሆነ ይከታተሉኛል የሚል ስጋት በእርግጥ መሰረት ካለው ስጋት ጋር እንዴት ይለያሉ? ለሕመምነት የሚፈረጅበት ሁኔታ ምን ይመስላል? የሚሉትን ጥያቄዎች እና በዚህ ደግሞ የተጋነነና ተጨባጭ ያልሆነ ይከታተሉኛል የሚለው ስጋት ውስጥ የሚፈረጁ የተለያዩ አይነቶች አሏቸው። ቤተሰቦችም እንዲህ ያለ ችግር ያለበትን ሰው እንዴት ሊረዱ ይችላሉ? በእርግጥ ሐሰት ነው ወይስ ሰውየው ውስጡ የሚሰማው የሚያሳስበው ጉዳይ ተጨባጭነት አለው ለእኛ ባይኖረው እንኳን እነኚህ ሁሉ የምንለይበት ተከታታይ ዝግጅት ነው። የስነ አእምሮ ሐኪሙን ዶክተር መስፍን አርአያን ጋብዘናል፣ እንወያያለን። ዶክተር መስፍን አመሰግናለሁ። ለጊዜው አንዳንድ ሰዎች አሉን በሚሏቸው እጅግ የተለዩ ሁኔታዎች ወይም ነን በሚሉት እጅግ የተለየ ሊባል የሚችል ማንነት ወይም እውቅና ሳቢያ ሌሎች አንዳንዴም ታላላቅ መንግስታትና ተቋማት ጭምር ታዋቂ የስለላ ድርጅቶችን ይጨምራሉ። ይከታተሉኛል፣ እያሳደዱኝ ነው የሚሉ ስጋቶችን ያሰማሉ። የተናጥል እሳቢዎቹን ከመመልከታችን አስቀድሞ ተጨባጭ ስጋቶችን እጅግ ከተጋነኑት የስጋት አይነቶች እንዴት መለየት ይቻላል? ሰዎች መልካም ነገር ይሰራሉ፣ ትልልቅ ግኝትን ያገኛሉ፣ ለትልልቅ ግኝቶቻቸው ደግሞ ጥበቃ ያደርጋሉ። ጥበቃ የሚያደርግ ማዕከል አለ በዛም ይታወቃሉ እና ታዋቂ ሰዎች ሁልጊዜ መቼም መጠነኛ የሆነ ስጋት አይኖራቸውም ማለት አይቻልም። አንዳንድ ጊዜ ታዲያ ሰዎች ከዚህ የበለጠ ያስቡና ከዚህ የበለጠ ያገኙ ይመስላቸውና ከዚህ የበለጠ ጥልቅ የሆነ እሳቤ ውስጥ ይገቡና ጭንቀታቸው ወይም ስጋታቸው ደግሞ ከሌላው ግኝት ካገኘው በዚያው ልክ እውቅና ካገኘው የበለጠ ደግሞ ስጋት ውስጥ ይገባሉ። እንግዲህ ይሄ ምን ማለት ነው? ወደ ሕክምናው ገለጻ ከመግባት በፊት ብዬ ነው እንዳልኩት፣ ሰው ይደክማል የድካሙን ያገኛል፣ ሰው ይደክማል የድካሙን አያገኝም። እና ሳይደክምም ደግሞ ደክሞም ደግሞ ከመጠን በላይ ያገኘና የደረሰ የሚመስልበት እሳቤ ውስጥ የሚገባበትም ሁኔታ ይኖራል እና አሁን እነኚህን ሁለት ጥያቄዎች ሳይ ከፍተኛ እውቅና እንዳገኙ እና እውቅናቸውም አልፎ ተርፎ ለችግር እንደዳረጋቸው ወይም ሀብታቸው ለችግር እንደዳረጋቸው እየነገሩ ነው ያሉት እና እንግዲህ ከፍተኛ እውቅና ያላቸው ሰዎች ለእውቅናቸው የሚቸራቸው ድጋፎች ይኖራሉ እና ከበሬታም ይኖራል። አሁን አንደኛው የተናገሩት ትልቅ ግኝት አላቸው፣ ነገር ግን በዛ ግኝታቸው ምክንያት እየተከታተሏቸው እንደሆኑ ነው ያገኙት ነገር ምንድን ነው የሚለው ነገር አንዱ ነው። ማንን የሚጎዳ ማንን የሚጠቅም የሚለው ሌላው ነው። ከዚያ በላይ እና ከዚያ በተጋነን ሁኔታ ግን የሚያጋጥሙ ነገሮች አሉ። በተለይ በአእምሮ ሕክምና ወይም ሙያ በስነልቦና ሙያ ውስጥ ላለን ሰዎች በየጊዜው የሚያጋጥሙ እውነቶች አሉ። ከዚሁም ውስጥ አንዱ እንግዲህ ስለ ራስ ያለው እሳቤ ከመጠን በላይ ካሰብነው በላይ መጋነኑ እና ያ መጋነኑ ደግሞ ሁሉም ሰዎች አካባቢ ያለው ሁሉ ትኩረት ሰጥቶት እኛን ከፍተኛ ጫና ውስጥ ያስገባናል ብለን የምንጨላለቅበት ሁኔታ ውስጥ እንገባለን። ዶክተር መስፍን፣ እነኚህ ስጋቶች መቼ ነው እንደ ችግር የተዛባ አስተሳሰብ ውጤት ተደርገው የሚወሰዱት እና የሌሎችን እገዛ የሚሹት? ይሄ ራሱን የቻለ እገዛ የሚያስፈልገው አይነት ነው። አንደኛ ስለኛ ያለው ሁኔታ ከመጠን በላይ ተጋኗል። እኛን ከሌሎች በአካባቢያችን ካሉ ሁሉ በላይ አድርገን እያየን ነው። እንደምናውቀው ደግሞ ሳይንሱም በፈለግ ነው በማንኛውም እውቀት ላይ የገነኑ ሰዎች ስናይ ከዚያው ከአካባቢያቸው ርቀው አይደለም እዚያው አብረው እየኖሩ አብረው እየበሉ ከዚያው ከኅብረተሰቡ እየተማሩ ነው እያደጉና ወደ ላይ የሚሄዱት። ነገር ግን አንዳንዴ የሳቢው ወደ ተጋነነ ቦታ በሚወስድበት ጊዜ ግን እነኚህን ሁሉ አልፈን ለብቻችን ወደምንሳፈፉበት ደረጃ እንደርስና ከዚያ ውስጥ እንግዲህ አካባቢያችን ሁሉ መጠርጠር እንጀምራለን። አካባቢው ሁሉ ይመለከተናል፣ አካባቢ ሁሉ ሊጎዳን የሚጥር ይመስለናል። እና ያንን ደግሞ ማረጋገጫ ነገር እናያለን። ለምሳሌ በእንደዚ አይነት ጥርጣሬ በምንሄድበት ጊዜ ሰው ሁሉ እየተገላመጠ የሚያየን ይመስለናል። ሬዲዮ በሚከፈቱበት ጊዜ፣ ቴሌቪዥን በሚከፈቱበት ጊዜ ሁሉም በአጠቃላይ ብቻ በእኛ ላይ ትኩረት ሰጥቶ የሚያወራ የሚያሳይ የሚገልጽ ይመስለናል። እና ዩኒፎርም የለበሰም ሆነ ወይም ደግሞ መለዩ የለበሰም ሆነ ያደረገም ሆነ ያላደረገው ሁሉ ትኩረቱን ወደ እኛ የሚያደርግ በሚመስለን ጊዜ እንግዲህ ራሳችን ወደ መከላከል እንሄዳለን። እራሳችንን መከላከል ማለት እንቅ የበር ዘግቶ መቀመጥ ነው። አ በዚያ ደግሞ ሊጎዱን ይችላሉ የምንላቸውን አካላት በህግም ሆነ በህግ ባለሆንም መንገድ ወደ መፋረዱ እንሄዳለን። እንግዲህ ይሄ በአጠቃላይ የአመለካከት የእሳቤ መዛባት ይባላል። እንዲህ አይነቱ የተለመደ ነው። በተለይ ቅድም እንዳልኩት ለየት ባለ ሁኔታ ችግሮች የሚደርሱበት ጊዜ ይለመዳሉ። ሰውዬ ምናልባትም ተመራማሪ ሊሆን ይችላሉ። አዳ ተመራማሪም ከሆኑ ጥሩ ነገር አግኝቻለሁም ካሉ መልካሙ ነገር ለሳቸው የሚመስለኝ ማድረግም ያለባቸው በጣም ከሚወዷቸው ከቅርቦቻቸው ሰዎች ጋር ያንን መወያየት ነው። የሚያምኗቸው ሰዎች አንድ ሁለት፣ ወይም ሶስት ወይም ከዛ በላይ ላይ ጠፉ ይችላሉ እና ከእነሱ ጋር ተወያይቶ ይሄ ነገር በትክክል እያሰቡት ያለው እየተመራመሩበት ያለው ጭንቀት በጣም ተጋኖ ነው ያመጣባቸው ውጥረት ነው ወይንስ የሚለውን ነገር መፍትሄ ሊያገኙ የሚችሉት ራሳቸው ከቅርቦቻቸው ሰዎች ጋር ተወያዩ በኋላ እንዲህ አይነት ሙያ ካለው ጋር ሰው ጋራ በደንብ ተወያይቶ ወደ መፍትሄው ሲመጡ ነው። ልክ ለምሳሌ ብዙ ሀብት አለኝ፣ ብዙ ሀብቴን ሊዘርፉ ወይም እኔን ችግር ላይ ሊጥሉ ሰዎች ይከታተሉኛል የሚሉት ላይ እውነትነት የለውም ማለት አይቻልም። ነገር ግን ለከፍተኛ ጭንቀት ስለደረጋቸው እንዲሁ እርሳቸውም የተወሰኑ ሰዎች ካሏቸው በተለይ ደግሞ እጅግ ከፍተኛ የሆኑ ባለሙያዎች ዘንድ ሄደው። ይህንን ምክር ምክንያቱም ሁልጊዜ ባለሙያ የተገልጋዩን ወይም የምክር ጠያቂውን ምስጢር የሚጠብቅ ነው። በከፍተኛ ሁኔታ እና በሱ ሁኔታ ስናየው እኔ ባገኘሁት ምክንያት ሰዎች ይከታተሉኛል፣ ሊጎሉ ይፈልጋሉ፣ ሊያጠቁኝ ይፈልጋሉ ይችላሉ የሚለው ነገር ትክክለኛ ነው። በሰውየው አስተሳሰቡ ስናየው ዶክተር መስፍን እነኝህን በአእምሮ የጤና ሁከትነት የሚፈረጁ ሳቢዎች አይነትና ምንነት ያስረዱን። በተለይ በአእምሮ ሕክምናው ተለይተው የሚታወቁትን የተጋነኑ ወይም መሰረት የለሽ የይከታተሉኛል ስጋት አይነቶች ብንመለከት። አድማጮች፣ ለዛሬ ሰዓቱ እዚህ ላይ ያብቃ እንጂ ውይይቱ አልተቋጨም። በሚቀጥለው ሳምንት እንመለሳለን። ዶክተር መስፍን አርያያን ለሙያዊ ትንታኔያቸው፣ ለጊዜያቸው አመሰግናለሁ። እና ክቡራን ዝግጅታችን ተጠናቀቀ። በምሽቱ ፕሮግራም ዋና አዘጋጅ በአዳነች ፍሳሀይና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጅታይና እኔን ሰለሞን አባትንን በዚህ በዛሬ ማክሰኞ ታህሳስ 18 ዝግጅታችን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ቋንቋ ስርጭት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ come